ሳይንስና ሕብረተሰብ። የዛሬ ስምንት ዓመት ግድም ነው በኦሮሚያ ክልል አሰላ ከተማ የሚገኘው የጭላሎ ተራራ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጥቁር ሰማያዊ የደንብ ልብሳቸውን እንደለበሱ እንግዶቻቸውን ለመቀበል ተሰልፈዋል። ገሚሶቹ በሌጣ እጆቻቸው እያጨበጨቡ፣ ሌሎቹ ደብተሮቻቸውን እየመቱ በመሃላቸው ሰንጥቀው የሚያልፉትን እንግዶች በፈገግታ ይመለከታሉ። የባህል ልብስ ያጠለቁ ወጣት የኪነት ቡድን አባላት በባህላዊ ዜማና በእልልታ እንኳን ደህና መጣችሁ ይላሉ። ይህ የአቀባበል ሥነሥርዓት የተከናወነው ከዓመታት በፊት በዚያ ትምህርት ቤት አስተምረው የነበሩ የአሜሪካ የሰላም ጓድ አባላትና የቀድሞ ተማሪዎች ለጉብኝት እንደገና መምጣታቸውን በማስመልከት ነበር። ጉብኝታቸው የቆየ ትዝታን ማደስ ብቻ አልነበረም፣ ዓላማ ነበረው። የዚህ ጉብኝት ጠንሳሽና አስተባባሪ የቀድሞ የትምህርት ቤቱ ተማሪ ዶክተር አበበ ከበደ አንድ ዓመት ቀደም ብለው ወደዚያ ጎራ ባሉ ጊዜ ያስተዋሉት ችግር ነው የጉብኝቱን ዓላማ የወለደው። ያኔ የቪዲዮ ካሜራቸውን አንግበው በትምህርት ቤቱ እየተዘዋወሩ ያሉትን ችግሮች ጠይቀዋል። ስሜ ስናፍቅሽ አበበ ይባላል። የላይብረሪ ሰራተኛ ነኝ። ከጠዋት ሁለት ሰዓት እስከ ምሽት ሁለት ሰዓት ድረስ ላይብራሪ ያገለግላል። ሆኖም ይሄ ላይብራሪ በጣም ያረጀ፣ ወንበሮቹ የተሰባበሩ፣ ወደ ላይብራሪ ሙድ የሌላቸው መጽሐፎቹም አሮጌ ስለሆኑ እኔ በተማሪዎች ስም እና በመምህራኖች ስም የምማጸነው አቶ አበበን ይሄ ላይብራሪ ወደ ዘመናዊነት እንድትለውጥልን በእግዚአብሔር ስም እማጸናሃለኝ። የቤተ መጻሕፍቱን ሰራተኛ ገለጻ በዚያ ወቅት የትምህርት ቤቱ ተማሪ የነበረው በሱ ፍቃድ ጌታቸውም ይጋራዋል። በ1941 ዓ.ም የተመሰረተው የጭላሎ ሁለተኛ ደረጃ ትምህርት ቤት በበሱ ፍቃድ ጊዜ የመሰናዶ ትምህርት ቤት ሆኗል። የዘጠነኛ እና አስረኛ ክፍል ተማሪዎችን ብቻ በሚያስተናግደው በዚያ ትምህርት ቤት ያለውን የመጽሐፍና የትምህርት መርጃ መሳሪያዎች አቅርቦት እንዲመለስ ብሎ ያስታውሳል። እንግዲህ ፕሪፓራቶሪ ላይ ብዙም ያናክል ጠልቀን የተለያዩ መጽሐፍን ሪፈር ስለማናረግ በሰዓቱ እና ብዙ መጽሐፎችን አንፈልግም፣ ግን ያሉትን ብንፈልጋቸው፣ መጽሐፍቶች ግን በብዛት ደረጃ ጥቂት ነበሩ። ያው ትንሽ ተማሪዎች ከያዟቸው አይገኙም። ያው መጠበቅ ይኖርባል። ባህል የተወሰነ በተረፈ ግን ጭላሎ ትምህርት ቤት እያለው ምንም ኮምፒውተር ያናህል ያለ ለብሎ ለመናገርም አያስደፍርም። በስፋቱ የነበረው ነገር በትምህርት ቤቶች የመጻሕፍትና የትምህርት መርጃ መሳሪያዎች እጥረት በተማሪዎች ውጤት ላይ ቀጥተኛ ተጽዕኖ እንደሚያሳድር በጉዳዩ ላይ የተደረጉ ጥናቶች ያመለክታሉ። ጭላሎ ተራራን ጨምሮ በአሰላ የሚገኙ ሶስት የመንግሥት ትምህርት ቤቶች ላይ በሃሮማያ ዩኒቨርሲቲ የተደረገ ጥናትም ይህንኑ በማስረጃ አስደግፎ ዘርዝሯል። የጥናቱ አማካሪ የነበሩትና በሃሮማያ ዩኒቨርሲቲ የትምህርትና ስነ ባህሪ ሳይንስ ኮሌጅ መምህር ዶክተር ይልፋ ሸዋ ስዩም ስለ መጻሕፍት ተከታዩም ብለዋል። መጽሐፍት እንግዲህ በአሁኑ ሰዓት ሀርድ ኮፒ ብቻ አይደል? ሀርድ ኮፒ በጣም ውድ ነው። ሶፍት ኮፒዎችን አክሰስ ለማድረግ ደግሞ የኢንተርኔትና የኮምፒውተር አገልግሎት እንደዚሁ ከፍተኛ ጠቀሜታ አለ። ነገር ግን በሀይ ስኩል ውስጥ ይሄን መድል የሚያገኙት በጣም ወየሉም ወይ ቁጥራቸው ደግሞ በጣም የስሉ ስኩሎች ናቸው ያሉ በጣም ዚያ ክሪቲካል መሟላት ያለባቸው ነው። መንግስት ምርክት ና እያደረገው ለጭላሎ ተራራ ትምህርት ቤት መጽሐፍትን ለማምጣት ቃል የገቡት ዶክተር አበበ መጽሐፍት እንዴት ውድ እንደሆኑ አልሳቱትም። የግዥውን ወጪ ለመቀነስ ግን መላዘየዱ ወደ አሜሪካ ከተመለሱ በኋላ ትምህርት ቤቱን ከጎበኙት የቀድሞ የሰላም ጓድ አባላትና የአሰላ ወዳጆችን በማስተባበር የቻሉትን ያህል ማሰባሰብ ያዙ። የፊዚክስ አስተማሪው ዶክተር አበበ ቅድሚያውን ለሳይንስ ዘርፎች ነበር የሰጡት። በሌሎች ዘርፎች የተጻፉና በርካታ መጽሐፍትን ለማግኘት ደግሞ በዚያው በአሜሪካ የሚገኝ ለትርፍ ያልተቋቋመ በመጽሐፍት ዙሪያ የሚሰራ ድርጅትን በራ አንኳኩ። የመጽሐፍ ችግር የለም። መጽሐፍን ኮሌክት ማድረግም አያስፈልገንም። ግን እኛ ብዙ ኮሌክት አድርገናል። የሜዲካል የሚሆን የሎው የሚሆን ለስፔሻል ኒድስ የሚሆን ሁሉ ሰብስበናል። ኢንክሉዲንግ ኢቭን ለስፖርት የሚያገለግል ሁሉ ማለት ነው። እዚህ ከተመለስን በኋላ ከቦክስ ሰሜናዊ አፍሪካ የሚባል ድርጅት አለ ከሱ ድርጅት ጋር ተባበርንና የመጀመሪያውን ሽፕመንት ኢን ቱ ታውዘንድ ቴን ሄደ ቡክስ ፎር አፍሪካ የእኛ ኦርጋናይዜሽን አይደለም በነገራችን ላይ ዋናው ነገር እነሱ የሚያደርጉት ምንድን ነው እንደ ፕሮጀክት ትሰጣቸዋለህ ይህን ይህን እሰራለሁ ብለህ ቤኔፊሻሪውን አይደንቲፋይ አድርገህ ምን ብለህ ትሰጣቸዋለህ ግን ቡክስ ፎር አፍሪካ መጽሐፉን በነጻ ነው የሚሰጠ። ግን መጽሐፍ ሲላክ በኮንቴይነር ሆኖ እስከ ሀያ ሺህ መጽሐፍት ያክል ይላካሉ። መላኪያ የሚሆነው ገንዘብ ብዙ ነው። እስከ ሀያ ሺህ ዶላር ያወጣል። በነጻ የተገኘን መጽሐፍ ለመላክ እንዲህ ብዙ ዋጋ ቢያስከፍልም ዶክተር አበበና ጓደኞቻቸው ለሻይና ቡና የሚያወጡትን እየለገሱ ከሌሎች ሰዎች ገንዘብ እያሰባሰቡ ከአንድም አራት ጊዜ መጽሐፍት ወደ ኢትዮጵያ ልከዋል። በአጠቃላይ የላኳቸው መጽሐፍት አርባ አራት ሺህ ገደማ መድረሳቸውን ዶክተር አበበ ይናገራሉ። ለቀድሞ ትምህርት ቤታቸው የተጀመረው የመጽሕፍት ማሰባሰብ በአሰላና አርሲ ለሚገኙ ሌሎች ትምህርት ቤቶችም ተርፏል። ወደ አሜሪካ ከመጓዛቸው በፊት ያስተምሩበት የነበረው የጎንደር ዩኒቨርሲቲም የትሩፋቱ ተቋዳሽ ሆኗል። ዶክተር አበበ የጨላሎ ተራራ ትምህርት ቤትን ማዕከል በማድረግ ስላከፋፈሏቸው መጽሐፍት ዝርዝር አላቸው። ያንን ትምህርት ቤት አማካይ በማድረግ ወደ ሰላሳ አምስት ትምህርት ቤቶች በአሰላ አካባቢ በአርሲ ውስጥ ያሉ ረተናል እና ኢምፓክቱ ሲታይ ቢያንስ ቢያንስ ወደ መቶ ሺ ወደ መቶ ሀምሳ ሺ ተማሪዎች ኢምፓክት አድርጓል። የአርባ አራት ሺ መጽሐፍ ለአሰላ አካባቢ ሄደ በምትልበት ጊዜ እዛ ውስጥ በነፍሻር የሆኑ ዩኒቨርሲቲዎች፣ አዳማ ዩኒቨርሲቲ አሰላ ውስጥ ሜዲካል ስኩሉ እዛ ነበር። አሁንም ሜዲካል ስኩሉ እዛ ነው። ያ አይ ቲንክ አሁን አርሲ ዩኒቨርሲቲ የሚባለው ይሆናል። እንግዲህ እሱ የሚቀጣጠረው እሱ ወስዷል በብዛት የሜዲካል መጽሐፍ ወስዷል። ጎንደር ዩኒቨርሲቲ በብዛት የሜዲካል መጽሐፍ ወስዷል። እንደገና ብዙ የፊዚክስ መጽሐፎች ወስደዋል። ሌላ ደግሞ ብዙ ሳጥን ይሄ ለአይነ ስውራን የሚሆን ብሬል ለሳይንስ ለሚያስተምሩ ተብሎ ነው። ብዙዎቹ የሳይንስ መጽሐፎች ናቸው። እነሱ እዛ የሰጠናቸው ማለት ነው። አሰላ አግኝተዋል፣ ጎንደርም አግኝተዋል። ዶክተር አበበ መጽሐፍት ለየትምህርት ቤቶቹና ዩኒቨርስቲዎቹ በማምጣት ብቻ አልተወሰኑም። ይልቁንም ተማሪዎች ከመደበኛው ትምህርት ጎን ሁለገብ እውቀት እንዲያገኙ የተለያዩ ጥረቶችን ሲያደርጉ ቆይተዋል። ከ2009 ጀምሮ እስከ 2014 ድረስ አንዳንድ ወርክሾፖች ማካሄድ ዩዝ ኢምፓወርመንት ማካሄድ ሴሚናሮች መስጠት እንደም ከአዳማ ዩኒቨርሲቲ ስፔስ ሳይንስ ክለብ ጋር ደግሞ ተባብረን ለሃይስኩል እና ለሚድል ስኩል ለሚሆኑ አውትሪች በቃ ሳይንቲፊክ አውትሪች ማድረግ እና ይህን ይህን ሁሉ አድርገናል። ጎንደር ሄደን የጎንደር የሳይንስን ቴክኖሎጂ ስኩል አቋቁመናል። እንዴት አድርገን አቋቋም ነው በል አሁን እኔ ወደ ኢትዮጵያ ስሄድ ጎንደር ዩኒቨርሲቲ ድሮ እኔ ሰራተኛ ስለነበርኩ ልመጣ ነው ካልኳቸው እሺ ና ነው የሚሉኝ። እሺ ና ና ሴሚናር ስጥልን ነው የሚሉኝ። አንድ ብጣሽ ሴሚናር ምን ያደርግላቸዋል? እኔ ለምን አስር ይዤ አልሄድም እላለሁ። አስር ልጆች ግማሹ ማቴማቲክስ፣ ግማሹ ኬሚስትሪ፣ ግማሹ በሶሻል ስታዲስ በኤኒ ፊልድ አስር ልጆች፣ አስር ፒኤች ዲዎች ይዤ መሄድ እችላለሁ ባይነኝ፣ እኔ እንዴት ታረጋለህ በለኝ። ሁልጊዜ ወደ ኢትዮጵያ ስመጣ ባዶ እጄን መሄድ አልፈልግም። ምንም ነገር ከሌለኝ አልሄድም። ይችን ክንያት አድርጌ ምን አደርጋለሁ? ጓደኞቼን በሙሉ ባካችሁን ወደ ጎንደር ልሄድ ነውና እንሂድ አብረን እላቸዋለሁ። ለቫኬሽን ሲሄዱ ማለት ነው። አሁን ለምሳሌ የኢትዮጵያ ኢንስቲቱሽን አስር ሰዎች ከአሜሪካን ሀገር ወይ ከየቦታው አንስቶ ጎንደር ድረስ ወስዶ ለምሳሌ ቀልቦ እነሱን እነሱን ሴኪሪቲያቸውን ጠብቆ ምን ብሎ ምን ብሎ የአስር ሰው ሆስት ለማድረግ ስላ አንድ ሙሉ ላይብረሪ የሚሰራ ወጪ ነው የሚሆነው። ስለዚህ እኛ የምናደርገው በራሳችን ወጪ አዲስ አበባ ድረስ እንሄዳለን። ከአዲስ አበባ በኋላ ሆስት የሚያደርገን ዩኒቨርሲቲ ኑይል እና ያችን ሎካል የሆነችውን ሰፖርት ይሰጠናል። እዛ ሄደን የሚሰራውን ስራ ሰርተን ወደ መጣንበት እንመለሳለን። ከጓደኞቻቸው ጋር እኒህን ተግባራት በየአመቱ እንደሚያከናውኑ የሚናገሩት ዶክተር አበበ በየዩኒቨርሲቲዎቹና ትምህርት ቤቶቹ ሲዘዋወሩ ያስተዋሉት የቤተ ሙከራ እጥረት ለሌላ ውጥን እንዳነሳሳቸው ይገልጻሉ። አዲሱ ውጥናቸው ተንቀሳቃሽ ቤተ ሙከራን ወደ ኢትዮጵያ ማምጣት ነው። አንድ ተንቀሳቃሽ ቤተ ሙከራ ሹፌር፣ መምህር፣ ላብራቶሪ ቴክኒሽያን እና የጥገና ባለሙያ ብቻ እንደሚያስፈልገው በማንሳትም አዋጪነቱን ያሰምሩበታል። እርሳቸው የሚያስተምሩትን ፊዚክስን በምሳሌነት በመጥቀስ የቤተ ሙከራን አስፈላጊነት ከኢትዮጵያ ሁኔታ ጋር አስተሳስረው ያስረዳሉ። አሁን ለምሳሌ ፊዚክስ ዋን ኦ ዋን ሁለት ፓርት አለው። አንዱ ቴዎሬቲካል ፓርት፣ ይሄ ዝም ብሎ ዋናውን አላማውን እነሱን ይማራሉ። ግን ላብ ለመስራት ከፈለጉ ልጆቹ ምን ይደረጋል መሰለህ? አሁን ለምሳሌ የሳማራ ዩኒቨርሲቲ ኢኩይፕመንት የለውም። ስለዚህ ልጆቹን በበስ ያደረጉና ወይ ጅጅካ ዩኒቨርሲቲ ይወስዷቸዋል ወይም ቀረብ ያለ ዩኒቨርሲቲ ላብ ያለው ጋር ይወስዷቸዋል። ከአምቦ ልጆቹን ወስዶ ወይ ነቀምት ዩኒቨርሲቲ ያሰረዋል። ከወልዲያ እንደዚ እና፣ ይሄ ሁለት ፕሮብሌም አለው። አንደኛ ልጆቹ ፎከስ አያደርጉም፣ እንደ ቱሪስት በየቦታው እንትን እያለ እስቴብል አይደለም። ላብ ሊሰሩ አስራ አምስት ቀን ምናም በበስ ተጉዘው ነው። በዛ ላይ ደግሞ አክሲደንትም ይኖራል፣ እና ለልጆቹም ሴፍ አይደለም። ስለዚህ መደረግ ያለበት ምንድን ነው? አንድ ተሳቢ ሊሆን ይችላል። ይሄ በዚታው የምትስበዋል፣ አደለም ቃለ መጫን ያችን ተሳቢዋን ውስጧ የሚያስፈልጉትን ላቦራቶሪዎች የራሷ ጀነሬተር ያላት በአሁኑ ጊዜ እንደውም በሶላር ረን ልታደረገው ትችላለህ፣ በባዮፊውል ረን ልታረግ ትችላለህ። እና እነኛን ላቦች ታርግና ና ምን ታደርጋለህ መሰለ፣ ሰማራ ዩኒቨርሲቲ ላብ ሰራለሁ ላቡ ይምጣልኝ ካለ እዛ ነርታው ትሄድ ና እዛ ፓርክ ታደረግላቸዋል። ላባቸውን እነሱ ሲጨርሱ ዚታው ይመጣና ጎትቶ ጅጅጋ ዩኒቨርሲቲ ያስፈልገው እንደሆነ ጅጅጋ ዩኒቨርሲቲ ሄደው ፓርክ ያደርጋል። ልጆቹ ላብ ሲጨርሱ እንደዛ ኤፊሽንት ይሆናል ማለት። ዶክተር አበበ ይህንን የተንቀሳቃሽ ቤተ ሙከራ ፕሮጀክት ማጠናቀቃቸውንና ደጋፊ አጋር እየፈለጉ እንደሆነ ይገልጻሉ። ከመጽሐፍ እርዳታው ጎን በትንሹ የጀመሩትን የኮምፒውተር ልገሳንም ወደ መጽሐፍ ማንበቢያ ታብሌቶች የማሳደግ ህልም አላቸው። አይደለም በተግባር ለተተረጎመ፣ በውጥን ደረጃ ላለ ሀሳብ የጨላሎ ተራራ ትምህርት ቤት ያሳየው መልካም አቀባበል ተምሳሌት የሚሆን ነው። የዛሬው መሳናዷችን የእስካሁኑ ነበር። ተስፋ ለም ወልደየስ ነኝ። ሰላም።